ሱፐር ቱስዴይ ትልቁ ማክሰኞ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የሞት ሽረት የሚካሄድበት የመጀመሪያ ዙር ፉክክር ወሳኝ ቀን ነው። ሪፐብሊካኑ በአስራ ሦስት ግዛቶች የቅድመ ምርጫና ኮከስ የተባሉት ሲያካሄዱ፣ ዲሞክራቶች ደግሞ በአስራ ሁለት ግዛቶች ምርጫዎችን ያካሄዳሉ። አሜሪካ እንዴት መሪዎቿን ትመርጣለች? የዛሬ ዝግጅታችን ትኩረት ያደርግበታል። የአሜሪካ ድምፁ ግሬግ ፍሌክስ ያጠናቀረውን ዘገባ የኑክ ሰማ ያቀርበዋል። በነገው የመጀመሪያ ዙር የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ የቴክሳስ ግዛት የድምጽ ሰጪዎች አብይ የአትኩሮት ማዕከል ሆናለች። በሪፐብሊካኑ ፓርቲ ምርጫ 155 ወኪል ወይም እንደራሲዎች ዴሊጌትስ አላት። የቴክሳስ ግዛት በአጠቃላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደራሲዎች ዴሊጌትስ ቁጥር 1237 ሲሆን ለዴሞክራቶቹ ደግሞ 2383 ነው። በነገ ዕለት በሚካሄደው የመጀመሪያ ዙር ምርጫ ወደ ግማሽ የሚጠጉት እንደራሴዎችን ለማግኘት ነው እጩዎች የሚፎካከሩት። በዩናይትድ ስቴትስ ምርጫ ህዝቡ የሚሰጠው ድምፅ በወኪል ወይም እንደራሴዎች ቁጥርና ድምጽ ነው የሚወሰነው። በቴክሳስ የሪፐብሊካኑ እጩ ዶናልድ ትራምፕ እና ቴድ ክሩዝ ምንም እንኳ በፖለቲካ አመለካከታቸው ባይራራቁም ፉክክራቸው ተጧጡፏል። በዚህ በእኛ አካባቢ የምንሰማው አንድ ነገር አለ። የዋሽንግተን ፖለቲከኞች ህጋዊ ያልሆነ ወይም ህገ መንግስታዊ ድጋፍ የሌለው መርሃ ግብር እያሉ ሲናገሩ ይሄ መርሃ ግብር መቋረጥ አለበት፣ አሁን ባይሆንም በቅርቡ እናሳካዋለን። ዶናልድ ትራምፕ በበኩላቸው በነገው ምርጫ አሸናፊ ሆነው የሪፐብሊካኑ እጩ እንደሚሆኑ ይናገራሉ። አንድ ጋዜጠኛም ተከትሎ ጥያቄ ያቀርብላቸዋል። በጣም እየተሸነፉ ነው እኮ የብሉምበርግ የህዝብ አስተያየት ቁጥርን አይታችሁ የለም እንዴ? ጋዜጠኛዋ ደግሞ ሴናተር ክሩዝ ግን በቴክሳስ እርሶን እያሸንፉ አይደል እንዴ? በቴክሳስም እያሸነፈ አይደለም። አቻውንን ነው እየተፎካከርን ያለ ነው። በእውነት ነው የምለው በቅርቡ የወጣው የህዝብ አስተያየት አሀዝ እንደሚያሳየው አቻንን። ከዚያ ባሻገር በሌሎች ግዛቶች በሰፊ ልዩነት እያሸነፍኩት ነው። አንዳንድ የህዝብ አስተያየት አህዞች እንደሚያመለክቱት በቴክሳስ ሴናተር ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሳ ግዛትም በጥቂት ልዩነት ይመራሉ። በሌሎች ግዛቶች ግን ዶናልድ ትራምፕ በመምራት ላይ ናቸው። በሂውስተን ቴክሳስ ሂለሪ ክሊንተን የምረጡኝ ዘመቻ ላይ የተሳተፉ ሰዎች በጣም ብዙና ድምጻቸውን ከፍ አድርገው ያሰሙ የተሰበሰቡበት ነበር። እኩል ለሰራነው ስራ እኩል ደሞዝ መከፈያችን ጊዜ አሁን አይደለም ትላላችሁ። በመካከላችን የሰፈነውን ጥላቻ ማስወገጃ ጊዜያችን አሁን ነው። በስርዓት ደረጃ የሰፈነ ዘረኝነት መወገጃው ወቅት አሁን ነው። ማህበረሰቦች ወደ ኋላ እንዲቀሩ የሚያደርጉ መዋቅሮች መቀየር አለባቸው። የክሊንተን ደጋፊዎች የዴሞክራቶቹ እጩ ተወዳዳሪ ያላቸውን ልምድና ስራን ጥንቅቅ አድርጎ የመስራት ችሎታን ያደንቃሉ። ሴቶችን ለትልቅ ቦታ ማዘጋጀት ይህን የታመሰ የፖለቲካ ስርዓት ያስተካክላል፣ ያሻሽላል ብዬ አስባለሁ። በቴክሳስና በሌሎች አካባቢዎች መራጮች ጆሮአቸውን ለቨርመንቱ ሴናተር በርኒ ሳንደርስ ሰጥተዋል ስ ባለፉት ሰላሳ ዓመታት የሀገር ሀብት ክፍፍል በፍጥነት ሲከናወን ቆይቷል። ሆኖም የሀብት ክፍፍሉ እየሄደ ያለው ባልተፈለገ አቅጣጫ ነው። ነገ ሱፐር ቲውስዴይ የሞት የሽረት ማክሰኞ ብለነዋል። የምርጫ ሂደቱን ወደ ሌላ ምዕራፍ ያሻግራል ተብሎም ይጠበቃል።